ጤናና አካባቢ ድርጅቱ ከእንግዲህ እንዲህ ያለ ፈታኝ አጋጣሚን መቋቋምና ማስተካከል የሚችልበት በሰው ኃይልም ሆነ በብጀት ወይንም በአስተዳደራዊ መዋቅር በቂ ዝግጅት ሳያደርግ ከሁኔታዎች ጋር ሲጋፈጥ ለማየት በፍጹም አልሻም አልፈልግምም። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰንበታችሁ። የኤቦላ ወረርሽኝ የበርካቶችን ሕይወት ሳያጠፋ በፊት በአግባቡ ኃላፊነቱን አልተወጣም በሚል የተተቸው የዓለም የጤና ድርጅት ዋና ዳይሬክተር ማርግሬት ቻን ትናንት ጄኔቫ ላይ ለተጀመረው ጉባኤ የሰጡትን ምላሽ ነበር ያስቀደም ነው። ዳይሬክተሯ ሂሳቸውን ቢወጡም ለወደፊት ይህ እንዳይደገም አባል ሀገራት ግዴታቸውን ይወጡ ሲሉም መሞገታቸው አልቀረም። ኤቦላን ለመከላከል የዘገየው እርምጃ ያስከፈለውን ዋጋና ከዚህ ዓለም ሊቀስመው ይገባል የተባለውን ለጥቂት ደቂቃዎች እንቃኛለን። አብረን እንቆይ። ምዕራብ አፍሪካ ውስጥ ባሉት ሀገራት በጎርጎሮሳዊ 2013 ዓ ም ታህሳስ ወር ላይ ነበር የመጀመሪያዎቹ የኤቦላ ተዋሲ ታማሚዎች የታዩት ሲጀምር ወረርሽኙ የተቀሰቀሰው በጊኒ የገጠር ቀበሌዎችና መንደሮች ነበር። የጊኒው የጤና ችግር ብዙም ተነግሮለት ሳይበርድ ወደ ጎረቤት ሴራሊዮን ብሎም ላይቤሪያ የመዛመቱ ወሬ ተሰማ። የሕክምና አገልግሎት ባልተስፋፋባቸው የገጠር መንደሮች የተከሰተው ፍቱን መድኃኒት እስካሁን ያልተገኘለት የኤቦላ ወረርሽኝ ወትሮ በማዕከላዊ አፍሪካ ሀገራት አካባቢ በተለያዩ ጊዜያት መነሳቱ ነበር የሚታወቀው። ኤቦላ ወደ ምዕራብ አፍሪቃ የተዛመተበት መነሻ ምክንያት በትክክል ባይታወቅም የከፋ ጉዳት ከማድረሱ አስቀድሞ የዓለም የጤና ድርጅት ደብልዩ ኤች ኦ አፋጣኝ እርምጃ ባለመውሰዱ የሰላ ትችት አስከትሎበታል። አንድ ገለልተኛ የምሁራን ስብስብ ያካሄደው ጥናት ድርጅቱ ወረርሽኙን ለመከላከል ዳተኝነት አሳይቷል ሲል ነው ከቀናት በፊት የወቀሰው። ዘገባው ለአለም ይፋ ይሆናል አይሆንም ሲባል ቆየና ግን ይፋ ሆነ የዓለም የጤና ድርጅት የኤቦላ ወረርሽኝ አፋጣኝ እርምጃና ጥንቃቄ የሚያስፈልገው አደገኛ በሽታ መሆኑን ለዓለም ይፋ ያደረገው በነሐሴ ወር ነበር በሽታው ጊኒ ውስጥ ሰዎችን መግደል መጀመሩ በተሰማ ከስድስት ወራት በላይ ጊዜ ዘግይቶ ማለት ነው ድርጅቱ ቶሎ እርምጃ እንዲወሰድ የኃላፊነት ድርሻውን ተወጥቶ ቢሆን ኖሮ ወረርሽኙ በአንድ ሀገር ማለትም ጊኒ ውስጥ በአስርና ሀያ የሚገመቱ ሰዎችን በመግደል ባበቃ ወደ ሌሎች ጎረቤት ሀገራት ተዛምቶ በጥቅሉ ከ11 ሺ በላይ ህይወት ባልቀጠፈ ነበር። ከ26 ሺ የሚልቁትም በኤቦላ ተዋሲ ባልተለከፉ ነበር የሚለው ቁጭትም ጄኔቫ ላይ ዓመታዊ ጉባኤውን በሚያካሂደው የዓለም የጤና ድርጅት ስብሰባ ከፍተኛ የመነጋገሪያ ርዕሰ ጉዳይ ሆኗል። ከየአቅጣጫው ወቀሳው የጠናባቸው የድርጅቱ ዋና ዳይሬክተር ማርግሬት ቻን ድርጅቱ መዘናጋቱን አልካዱም። ለዚህ ያበቃው ግን ከሁለት አመታት በፊት በገጠመው የበጀት እጥረት የሰው ኃይል መቀነሱ መሆኑን ግልጽ እንዲሆን ለማስረዳት ሞከሩ። ከእንግዲህም በቂ ዝግጅት ሳይደረግ እንዲህ ያለ ወረርሽኝ ተከስቶ የሰዎችን ህይወት እንዳያጠፋ ድርጅቱን በተገቢው መንገድ ከወዲሁ ማደራጀት እንደሚገባ ለአባል ሀገራቱና ተሳታፊዎች አመለከቱ። ድርጅቱ ከእንግዲህ እንዲህ ያለ ፈታኝ አጋጣሚን መቋቋምና ማስተካከል የሚችልበት በሰው ኃይልም ሆነ በብጀት ወይም በአስተዳደራዊ መዋቅር በቂ ዝግጅት ሳያደርግ ከሁኔታዎች ጋር ሲጋፈጥ ለማየት በፍጹም አልሻም አልፈልግምም። የኤቦላ ወረርሽኝ ያስከተለውን ጉዳትና ችግሩ በተከሰተባቸው ሀገራት የፈጠረውን የጤና የማህበራዊ ህይወትና የኢኮኖሚ ምስቅልቅል በመጥቀስ ዘጋቢዎች ለመፍትሄ ፈጥኖ አልተንቀሳቀሰም የሚል ትችት የቀረበበትን ድርጅት ዋና ዳይሬክተር ከስልጣኑ በፈቃዱ ይነሱ ይሆን በማለት ጠይቀዋል ቻን ለምላሽ አልዘገዩም በፍጹም አይደረግም አሉ ባይሆን ኃላፊነት እንደሚሰማው መሪ ካለፈው ስህተት ተምረው ለወደፊት ትክክለኛ ስልት መንደፍ አቋማቸው መሆኑን ተናገሩ። የእሳቸውን ምላሽ የተጋሯቸው ጥቂት አይደሉም። በትናንትናው ዕለት ለጉባኤው ንግግር ያደረጉት የጀርመን መራሄ መንግስት አንጌላ ሜርክልም እንዲሁ ያለፈው ስህተት መማሪያ እንዲሆን ያሳሰቡት ኤቦላ ካታስትሮፌ ኢን ዌስት አፍሪካ። ምዕራብ አፍሪቃ ውስጥ የደረሰው የኤቦላ ጥፋት እንዲህ ባለው የቀውስ ወቅት አፋጣኝ ዓለም አቀፍ እርምጃ መውሰድ አስፈላጊ መሆኑን በሚያሳምም መንገድ እንድንረዳው አድርጎናል። 26 ሺህ ሰዎች በተሐዋሲው ተይዘዋል፣ 11 ሺዎች ደግሞ ሞተዋል። በበሽታው የተጠቁት ሀገራት ደግሞ በከፍተኛ ምስቅልቅል ውስጥ መሆናቸውን ተረድተነዋል። ያለን አንድ የስኬት ዜና ላይቤሪያ ከኤቦላ ነጻ መሆኗ ነው። በሌሎቹ ችግሩ በጠናባቸው ሀገራትም ተመሳሳይ ሁኔታ እንደሚኖር ተስፋ እናደርጋለን። ከበሽታው ጋር በምናደርገው ውጊያ የምናሸንፈው በተሐዋሲው የሚያዝ አዲስ ታማሚ ከሌለ ነው። ሆኖም ግን በትክክል አሸናፊዎች የምንሆነው ቀጣይ ለሚመጣብን ቀውስ አስቀድመን ከተዘጋጀን ብቻ ነው። የዓለም የጤና ድርጅት በተለያዩ የምዕራብ አፍሪቃ ሀገራት የተከሰተውና በተለይ ግን በሶስቱ ማለትም በጊኒ ሴራሊዮንና ላይቤሪያ ለጠናው የኢቦላ ተዋሲ መዛመት ምክንያት የሆነው የአቅማ ማነስ እክሉ እንደሆነ ነው ለማሳየት የሞከረው። የዓለም የጤና ድርጅት ከመቶ ሃምሳ ከሚ ከሚበልጡ ሀገራት የተውጣጡ ከሰባት ሺህ በላይ ሰራተኞች እንዳሉት ይገልጻል። እነዚህንም የድርጅቱ ጽፈት ቤቶች በሚገኙባቸው በመቶ ሃምሳ ሀገራትና አካባቢዎች አሰማርቷል። ማሌዥያ የሚገኘው የድርጅቱ ዓለም አቀፍ ማዕከልና ስዊዘርላንድ ጄኔቫ የሚገኘውን ዋና ጽፈት ቤቱን ጨምሮ ማለት ነው። በዚያም ላይ የሕክምና ዶክተሮች፣ የጤና ጉዳይ ተመራማሪዎች፣ ጠበብትና የድንገተኛ ወረርሽኝ በሽታ አጥኚዎች እንዲሁም የሰለጠኑ የጤና ጉዳይ መረጃ ሰብሳቢዎች የኢኮኖሚ ባለሙያዎችና የአስቸኳይ ጊዜ እርዳታ ሰራተኞችን የሚያቀፈ ግዙፍ ተቋም ነው። እንዲያም ሆኖ ከአንድ ዓመት በፊት የተከሰተው የኢቦላ ወረርሽኝ በሰዎች ሕይወትም ሆነ በሀገራት ኢኮኖሚ ላይ ከፍተኛ ጉዳት ከማስከተሉ አስቀድሞ የመቆጣጠሩን እርምጃ ማፋጠን የተሳነው ባለው የመዋቅር ድክመት መሆኑ ነው አጽንዖት የተሰጠው። ጄኔቫ ላይ የተሰባሰቡት የድርጅቱ መቶ ሰማኒያ የሚሆኑ አባል ሀገራትና ጉዳዩን በመከታተል ድክመቱን አጉልቶ ያወጡት ባለሙያዎችም የድርጅቱ አቋምና አቅም የሚስተካከልበትን ስልት መቀየስ እንደሚያስፈልግ ተማምነዋል። ሜርክልም ይህንኑ በንግግራቸው ለመጠቆም ሞክረዋል። ለዚህም ዓለም አቀፍ እቅድ ያስፈልገናል። የዓለም የጤና ድርጅትም በዚህ ረገድ ማዕከላዊ ሚና ይጫወታል። ከዓለም የጤና ድርጅት ምን እንጠብቃለን? ድርጅት ውስጥ ምን ማድረግ ይኖርበታል? በዚህ ድርጅት ውስጥ የሚሰሩ አባል ሀገራትስ ድርሻቸው ምንድን ነው? በእኔ እይታ በዓለም አቀፍ ደረጃ ጤናን ለሚመለከቱ ጥያቄዎች ምላሽ መስጠት የሚችል ብቸኛው ሕጋዊ አቋም የዓለም የጤና ድርጅት ነው። ለዚህ ነው መዋቅሩን ውጤታማ በሆነ ያልሆነ መንገድ ማስተካከል የሚገባው። ችግሩ መኖሩን ሳያንገራግሮ የተቀበሉት ዳይሬክተሯ ማርግሬቻን በኃላፊነት የሚመሩት ድርጅት በያዝ ነው ጎርጎሮሳዊ ዓመት ለአስቸኳይ ጊዜ የጤና ችግሮች አፋጣኝ ምላሽ ለመስጠት በሚችልበት መንገድ የመዋቅር ማስተካከያ እንደሚያደርግ ቃል ገብተዋል። በድርጅቱ ጠቅላላ ጉባኤ ለሁለተኛ ጊዜ እስከ ጎርጎሮሳዊ 2017 ሰኔ ወር መጨረሻ ድረስ እንዲያገለግሉ ከሶስት ዓመት በፊት በድጋሚ የተመረጡት ቻን በቂ የበጀት ድጋፍ ከኖራቸው ለድርጅቱ ያደጋ ጊዜ አፋጣኝ ምላሽ የመስጠት አቅም ይበጃል። ያሏቸውም መሰረታዊ ለውጦችንም እንዲህ ዘርዝረዋል። የሚከተሉትን አምስት ለውጦች አደርጋለሁ። ተጠሪነቱ ለእኔ የሆነ የተቀናጀ ያለም የጤና ድርጅት አስቸኳይ የጤና መርሃ ግብር እፈጥራለሁ። ከሌሎች ለምላሽ መስጠቱ ተባባሪ ከሆኑ አካላት ጋር የሚተሳሰር በግልጽ የመርሃ ግብሩን ተግባር የሚመዝን ስርዓትም አብጃለሁ ባለም አቀፍ ደረጃ ለድንገተኛ የጤና እክል የሚንቀሳቀስ የሰው ኃይልም አደራጃለሁ። በተጨማሪም ለድንገተኛ ችግር ምላሽ ለመስጠት እንዲችሉ ለዘመቻው የሚሰሩ ሰራተኞችን አቅምም በስልጠና አጠናክራለሁ። ከዚህም ሌላ አፋጣኝና ውጤታማ ምላሽ የሚሰጥ የአሰራር ሂደትንም እየነደፍኩ ነው። እናም በአዲስ መልኩ መቶ ሚሊዮን ዶላር የመጠባበቂያ የገንዘብ ድጋፍ እንዲደረግልንም ሀሳብ አቅርቢያለው። ማርግሬት ቻን ከስምንት ዓመት በፊት ለመጀመሪያ ጊዜ ለድርጅቱ ዳይሬክተርነት ከመመረጣቸው አስቀድሞ በደብሊዩ ኤችኦ ውስጥ የተላላፊ በሽታዎች እና ኢንፍሉዌንዛን የሚከታተለው ዘርፍ ምክትል ዳይሬክተር ሆነው አገልግለዋል። የኢቦላ ወረርሽኝ ሳይታሰብ ባስከተለው መዘዝ ድርጅታቸው መደናገጡን ግን አልካዱም። እንደሳቸው አገላለጽም በድርጅቱ የሰባ ዓመታት ታሪክ ከገጠሙት ፈተናዎች ሁሉ ይህ በአስር እጅ እጥፍ የላቀ ነው። ላለፉት ከአስራ ስድስት ወራት በላይ ዓለምን ያሳሰበውና ያስጨነቀው የኤቦላ ተዋሲ ወረርሽኝን ስርጭት በተገቢው ፍጥነት ለመቆጣጠር ያልተቻለበት ምክንያት ከዓለም የጤና ድርጅት የመዋቅር ዝርክርክነት በተጨማሪ በሽታው የተከሰተባቸው ሀገራት ማህበራዊ የኑሮ ሁኔታም ትልቅ ሚና መጫወቱ አልተካደም። ምንም እንኳን ባለፈው እሁድ ላይቤሪያ ውስጥ እስከ ዛሬ አዲስ በተዋሲው የተያዘ ሰው ባለመኖሩ ከኤቦላ ነጻ የመሆኗ ምስራች ቢነገርም አሁንም ግን ሴራሊዮንና ጊኒ ውስጥ በኤቦላ የተያዙ አዳዲስ ሰዎች መኖራቸው እየተነገረ ነው። ባለፉት ዘጠኝ ቀናት ውስጥም በሁለቱ ሀገራት ዘጠኝ ሰዎች በኤቦላ መያዛቸው ተረጋግጧል። ጊኒና ሴራሊዮን ውስጥ ለአዳዲስ ታማሚዎች መገኘት ምክንያት የሆነው ባህላዊው የቀብር ስርዓት መሆኑን ዘገባዎች ያመለክታሉ። በዚህ ምክንያትም በቅርቡ እነዚህ ሀገራት ከተህዋሲው ነጻ የመሆናቸው ነገር ገና የለየለት አይመስልም። አድማጮች፣ ለዕለቱ ያልነውም በዚሁ ያበቃን? እናንተስ የኢቦላ ተህዋሲ ይህን ያህል ጉዳት ከማድረሱ አስቀድሞ ምን ማድረግ ይቻል ነበር ትላላችሁ? አስተያየታችሁን ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። እሸ የለገሰ ነኝ። ሰላም ሁኑ።